ሳምንት መጀመሪያ ላይ የጎንደር ዩኒቨርሲቲ የቲያትር ጥበብ ክፍል ዘመናዊ ቲያትር በኢትዮጵያ የተጀመረበትን መቶኛ ዓመት በማሰብ ለሁለት ቀናት የቆየ መርሃ ግብር አካሂደዋል። በመርሃ ግብሩ ላይ የወልቅጤ ዩኒቨርሲቲ፣ ደብረ ማርቆስ እና የወሎ ዩኒቨርሲቲ የቲያትር ጥበብ ክፍሎች የተሳተፉ ሲሆን የኢትዮጵያ ዘመናዊ ቲያትር ጅማሩን አስታኮ በመላ ሀገሪቱ የቲያትር ጥበብ እንዲነቃቃና እንዲያድግ እየተንቀሳቀሰ የሚገኘው ስለ ቲያትር ቡድን አባላትም በቦታው ተገኝተው ውይይቱን ተካፍለዋል። የጎንደር ዩኒቨርሲቲ የቲያትር ጥበባት የአራተኛ መ አስተማሪዎችም ካሊጉላ የተሰኘውን ታላቅ ተውኔት ተጫውተዋል። ኤደን ገረሞ ዝርዝሩን ትነግረናለች። በኢትዮጵያ ዘመናዊ ቲያትር ከተጀመረ መቶ ዓመት ቢሞላውም አሁን ላይ ግን በተጀመረበት ፍጥነት እየተጓዘ አይደለም፣ ተቀዛቅዟል። ዘርፉ መነቃቃት አለበት ያሉ ባለሙያዎች ከካቲት 2013 ዓ.ም ጀምሮ ስለ ቲያትር የተሰኘ ቡድን በመመስረት በይፋ የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ከሰሞኑም በጎንደር ዩኒቨርሲቲ የቲያትር ጥበባት ማዕከል ባዘጋጀው የሁለት ቀናት የውይይት መርሃ ግብር ላይ ተሳታፊዎች ነበሩ። ስለ ቲያትር ያገባኛል የሚል ሁሉ እንዲሳተፉበት የጎንደር ዩኒቨርሲቲ ባዘጋጀው በዚህ መርሃ ግብር ላይ ውይይቶች፣ ጥናታዊ ጽሑፎችና ካሊጉላ የተሰኘ በሮም ንጉስ ላይ የሚያጠነጥን ዓለም አቀፍ ቲያትር ቀርቧል። በቲያትሩ ላይ በትወናና በፕሮዳክሽን ስራ አስኪያጅ በመሆን እንዲሁም በመርሃ ግብሩም ላይ የተሳተፈችው የአራተኛ ዓመት እጩ ተመራቂ ተማሪ ስንዱ ወንድሙ በዚህ መርሃ ግብር ላይ የተለያዩ ዩኒቨርሲቲዎች መሳተፋቸው የሚማሩበትን ትምህርት ተግባራዊ በማድረጉ ረገድ እንደሚረዳ ትገልጻለች። በእርግጥ ያው ከቲዮሪው ባላፈ ትምህርቱን ወደ ፕራክቲካሉ ስንገባ እኛ ምን አይነት ሩሎችን መወጣት እንዳለብን ተማሪዎቹ የትምህርት ቤት መምህራን ከሚሰጣቸው ጥቅም በዘለለ ውጭ ላይ ያሉ የሌሎች ዩኒቨርሲቲ መምህራን መጥተው ለእኛ የሚሰጡት የልምድ ልውውጥ ነገ ላይ ቲያትሩን ከቲዮሪ ባለፈ ወደ ተግባር ለምንለወጥበት ጊዜ በጣም ለእኛ ጠቃሚ ነው። የተለያየ ሀሳቦችን ይፈጅናል። ቲዮሪውን ጠልቀን ካየንበት በተጨማሪ ተግባር ላይ እንዴት ማዋል እንዳለብን እነሱ ካላቸው ልምድ አንጻር፣ ከኛ ትላልቆች ናቸው ይመጡት፣ በልምድም ሆነ በእድሜም አንጋፋ ሰዎች ነበር ይመጡት እና ለእኛ የተሻለ ልምድ እንድንወስድ ከእነሱ እና ጥሩ የሆነ ተሳትፎ እንዲኖረን ለማድረግ እና በዛ የተነሳ በጣም ብዙ ልምዶች ያለን ጥሩ ነው። ብቻ ለኛ በጣም ጥሩ ነው። በመርሃ ግብሩ ላይ በታየው የካሊጉላ ትያትር ላይ በተውኔት እንዲሁም በምክትል ዳይሬክተርነት የተካፈለው እጩ ተመራቂ ሙሉ ቀን ቢፍቱ መርሃ ግብሩን እንዲህ ይገልጸዋል። ስለ ቲያትር የተሰኘው ሰሞኑ እዚህ ጎንደር ዩኒቨርሲቲ ትያትር ጥበባት ትምህርት ክፍል ያዘጋጀው ፎረም ነበር። ይህ ፎረም ብዙ ነገሮችን አንስቷል። አርቲስቶች ከአዲስ አበባ አርቲስቶች መጥተዋል። አብዱል ከሪም የሀገር ፍቅር ቲያትር ኃላፊ እንዲሁም ቢኒያሞ የመሳሰሉ አርቲስቶች መጥተው ነበር እና እንዲሁም በተለያዩ ዩኒቨርሲቲዎች የቲያትር ትምህርት ክፍል ኃላፊ የሆኑ የደብረ ማርቆስ፣ የወልቂጤ እንዲሁም የወሎ ዩኒቨርሲቲ እና የጎንደር ዩኒቨርሲቲ የራሳቸው አዘጋጆች ማለት ነው በተሰበሰቡበት ሌሎች ብዙ ተማሪዎች በተሰበሰቡበት ይህንን ፕሮግራም ተካሂዷል ማለት ነው። የዚህ ፕሮግራም ዋናው ዓላማ ማወጥና እንዳየሁት ከሆነ ቲያትርን እንዴት መቀጠል መቻል አለበት፣ የቲያትር እንቅስቃሴ እንዴት መሆን መቻል አለበት፣ ይህንን ወይም ደግሞ ቀዘቀዘ በሚባለው የቲያትር እንቅስቃሴ በምን መልኩ ማስቀጠል እንችላለን፣ እንዴት ነው ሞቅ ማድረግ የሚቻለው፣ ከሚዲያ ጋር እንዴት ማገናኘት እንችላለን የሚለው ሀሳብ ላይ ያጠነጠነ ነበር ስለዚህ ያቀዘቀዘው ነገር ምንድን ነው? ወይም ደግሞ ለምን ቀዘቀዘ? እንደዚህ እንዲ እንዲቀዘቅዝ ያደረጉት ነገሮች ምንድን ናቸው? ከዛ በኋላ ደግሞ የመፍትሄ ሀሳብ አንስተው ጭምር ተወያይቶበታል ማለት ነው። ምን ብናደርግ ይሻላል? መፍትሄው ምንድን ነው የሚለውን ጭምር ለሶስት ቀን የሚያክል እዚህ ጎንደር ዩኒቨርሲቲ ዋይት ሀውስ አዳራሽ ውስጥ ተገናኝተው መክረውበታል። በስተመጨረሻም መጨረሻም የመድረክ መዝጊያቸው ወይም ደግሞ የውይይታቸው የሶስት ቀን ውይይታቸው መዝጊያ ካሊጉላን አድርገው አቅርበን እናቸዋል ማለት ነው። እንግዲህ ይህንን የጎንደር ዩኒቨርሲቲ የቲያትር ጥበብ ክፍል ኃላፊ የሆኑት አቶ አንተነህ ወርቅ ነህ ቲያትር የተዳከመባቸውን ምክንያቶች ለማወቅ ቲያትር ጠነከረ አደገ ሲባል ምን እንደሚሆን መረዳት ያስፈልጋል የሚሉ ሲሆን የቲያትር ጥበብ የትምህርት ክፍሎች የተደራጁ መሆን እንዳለባቸው እንዲሁም ቲያትሮች ደግሞ ዘመኑን ነዋጁና ዘመናዊ ቴክኖሎጂን የሚጠቀሙ መሆን ያሻቸዋል ይላሉ። ቲያትር ጥራት ተለቪዥን ማስበው እስክሪፕት ራይተሮች ጽሁፍ ማዋል ትክክለኝ የሚመጥል ዘመኑን የያዘ ከዘመኑ በፊት የሚያደረግ ይችል የዘመኑን ማህበረት የሚፈልገው ባህል፣ ታሪክ፣ ስርዐት

አቶ አንተነህ በተጨማሪም ይህን መሰል ውይይቶች ውይይቶችና የትስስር መድረኮች ትልቅ ሚና አላቸው ይላሉ። ዩኒቨርሲቲዎች ቲያትር ይሰራሉ። ቢያንስ በአንድ አካደሚ ካለን አራት ቲያትሮች ይሰራሉ። ነስ ቲያትር ይሰራል። ቲያትር ሰዎች ዲቨሎፕመንት ይሰራል። እንደዚህም ደግሞ የክሱታዊ ድራማዎች ይሰራሉ። የተማሪዎች መመረጫ እንደ ካሊጉላ መሰሉ ደግሞ ግራንድ ፕሮዳክሽኖች ይሰራሉ። ስለዚህ እነዚህ ፕሮዳክሽኖች ለመስራት ተማሪ ከሶስት ወር እስከ አራት ወር ይሰራበታል። የተማሪ አቅም በዛ የሚወጣው የበጀት በዛ የሚወጣው ጊዜ በዛ የሚወጣው የሰው ኃይል አንድ ሪፖርት ማሟያ ተብሎ አንድ ቦታ ላይ ለአንድ ሰት ይቀራል። አንድ ቁም ተዘግዘት ስለዚ ከሚሆን ግን ተቋማት ጋር ትብስር ካለ ለምሳሌ ጎንደር ዩኒቨርሲቲ የተሰራ ሲያስር ሄዶ ጎንደር ዩኒቨርሲቲ ይሰራል፣ መቀሌ ዩኒቨርሲቲ ይሰራል፣ ጅማ ዩኒቨርሲቲ ይሰራል። ምክንያቱም በዓለም ተቋማት ስብሰብ መሰረት የፌዴራል ተቋሞች ናቸው ዩኒቨርሲቲዎቹ። አንድ ዩኒቨርሲቲ ነው የተሰራ ሲያስር ሌላ ቦታ ላይ ካርክ ሮቴት የማድረግ እንትኖች ይወጣል ማለት ነው። ይህ በዚህ አንጻር ቲያትር ከመስራፋት ቲያትር ከማሰራት እንደዚ ስክሪፕት ራይተሮችን ከማበረታታት አንጻር ዳይሬክተሮችን ደሞ የበለጠ ዳይሬክት እንዲጠሩ ከማድረግ አንጻር፣ ከማበረታታት አንጻር ያለ ሚና በጣም የጎላ ነው። ከዛ ባሻገር ደግሞ የዩኒቨርሲቲ ሀይ ኦፊሻሎች በተዘዋወረ ቁጥር የማየት እድላቸው የመስፋት እድላቸው ለቲያትር በጀት ከመልቀጥ ጀምሮ ከፍ የሆነ ሚናዎች ይኑታል ብያስባለ። በተጨማሪም የቲያትር ጥበብን ለማራመድ በዩኒቨርሲቲዎችና የተቋማት ትስስር ላይ መሰራት እንዳለበትም አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገርመው ከዋሽንግተን ዲሲ